ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት የሚመረምርና ሁነኛ የመፍትሄ አማራጮች ለመቃኘት የሚጥር ውይይት ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተወያይ እንግዶቹ ሙያና ልምዳቸውን በሚያስተዋውቁበት ይጀምራል ዝግጅቱ። ዳንኤል ተፈራ ባላለው ሙያዬ አስተማሪነት ነው የማስተምረው ኢኮኖሚክስ ሲሆን ከዚህ በፊት ምሽጋን ውስጥ አስተምሬያለሁ ለብዙ ጊዜ። አሁን ኤምረተስ ፕሮፌሰር ነው የሚባለው ቢሆንም አላቋረጥኩም ተማሪዬን እና መጽሐፌን። ይህን ለማድረግ እድል ያገኘሁት ዩኒቨርሲቲ ኦፍ ውስካንስን ዋይት ዋተር የሚባል ቦታ ነው። የምኖረው ማዲሰን ነው፣ የውስካንስን ዋና ከተማ። አበባው አያሌው እባላለሁ። በአዲስ አበባ ዩኒቨርሲቲ በታሪክ ትምህርት ክፍል ለስምንት ዓመታት ያክል አስተምሬያለሁ። አሁን ደግሞ በአዲስ አበባ ዩኒቨርሲቲ ስነ ጥበባት ኮሌጅ በአለፈለገ ሰላም የስነ ጥበባትና ዲዛይን ትምህርት ቤት የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር ነው። አመሰግናለሁ እንግዶቼ። የወቅቱን የኢትዮጵያ ሁኔታ መመርመር እንድችሉ አማራጮችንም እንድትፈነጠቁ ጭምር፣ እስኪ ከመሰረታዊው ነገር እንነሳ። ባለፉት ጥቂት ሳምንታት ውስጥ የተለያዩ የተቃውሞ እንቅስቃሴዎች በተለያዩ የኢትዮጵያ ክፍሎች ታይተዋል። ይበልጡን በጎንደርና አካባቢው ጎልቶ ታይተዋል። የሰው ሕይወትም ያለፈበት አጋጣሚ ተፈጥሯል። እስኪ በአጠቃላይ ከሀገሪቱ ሁኔታ ጋር አያይዘን ለመመልከት ብንሞክር፣ ምንድነው የተፈጠረው? ምንስ ነው የሚነግረን ይሄ የህብረተሰቡ የተቃውሞ እንቅስቃሴ የታየበት ሁኔታ? አቶ አበባው ከርሶ ልጀምር። እሺ፣ መልካም አሉላ። እንግዲህ ቢያንስ እንደው ከአስር አመት በፊት መንግስት ራሱን ያሻሽላል የሚል ግምት ነበረን። አንደኛ ይሄ መንግስት ሁለት ጊዜ ነው የተንገዳገደው። አንደኛ በራሱ ነው የመጀመሪያው አስራ ዘጠኝ ዘጠና ሦስት በእኛ በኢትዮጵያውያን አቆጣጠር ነው። ህዝቡ ባልገባበት ከራሱ በመነጨ ነገር ወጣና ያ የራሱን ስልት ፈጠረ። የመንገራገጭ ለውጥም ሳያስመጣ ቀረ። ሁለተኛው ዘጠና ሰባት ነው እንግዲህ ኢህአዴግ ኢትዮጵያን መምራት ከጀመረበት ጊዜ አንስቶ ትልቅ የህዝብ ተቃውሞ አንደኛ፣ በሰላማዊ መንገድ በሰላማዊ መንገድ ምንለው የዘጠና ሰባትን ነው። ምክንያቱም ራሱ ባረቀቀው ህገ መንግስት ይሄው እኔም እገዛበታለሁ፣ እናንተም ስተዳደሩበታላችሁ ባለው ህገ መንግስት መሰረት ምርጫ ተካሄደ። ያ ትልቅ ሰላማዊ የሆነ ተቃውሞ ተፈጠረ። ያ ሰላማዊ ተቃውሞ ደግሞ ራሱ መንግስት አልቀበለውም ስላለ የህዝብን ድምፅ ስላልሰማ አምርቶ ነበረ። ሁለተኛው አሁን ነው እንግዲህ አስራ አንድ አመት በኋላ አስራ አንድ አመት በኋላ ቢያንስ አንድ መንግስት ለውጥ ያመጣል ተብሎ ይታሰብ ነበረ። የህዝብን ብሶት ይሰማል ብለን ነበር የምናስበው። አሁን ትልቁ ችግር ምንድን ነው? መንግስት ከራሱ አኳያ ይሄ የአስተዳደር ጉድለት ነው፣ መልካም አስተዳደር ስላልተከበረ ነው፣ የዜጎች መብት ስላልተከበረ ነው ይላል እንጂ ትልቁ ነገር ምንድነው? ህገ መንግስታዊ ጥያቄ ነው ህዝቡ የሚያነሳው። አንደኛ መብትሄ ይከበርልኝ ነው ሁለተኛ ህገ መንግስቱ አንድ ህዝብ ራስን በራስ የማስተዳደር መብት ካለው እኔ ከሌ እኔ በዚህ ነው የምተዳደረው እኔ በዚህኛው ወገን ብትከለል የሚል በርካታ ጥያቄዎች አሉ። አሁን የወልቃይትን የተነሳ ተነሳ ገኖ እና ህዝቡም ብሶት ትንሽ ግፍም ሲበዛበት ተነሳ እንጂ ትልቁ ነገር ደቡብ ላይ ነበር የምሰማው በኢትዮጵያ ደቡባዊ ክፍል አሁን የኢትዮጵያ የደቡብ ብሄር ብሄረሰብና ህዝቦች ተብሎ በተከለለው ክልል ውስጥ እኛ እኮ እንደዚህ አይነት ህዝብ ነን እና የራሳችንን አስተዳደር እንፈልጋለን እያሉ ይነሱ ነበር። እነዛም ተትተው የኦሮሚያም ጉዳይ አንድን ህዝብ ድንበር ከከለልክ በኋላ እኔ ጣልቃ ገብቼ እንደዚህ አደርግላለሁ የሚል ነገር አልሰራ። ህዝቡ አሁን እያነሳ ያለው ህገ መንግስታዊ ጥያቄ ያ ህገ መንግስታዊ መብት ስላልተከበረለት ነው። ኦሮሚያም አሁን ብዙ ጊዜ የመገናኛ ብዙሀን እናንተን ጨምሮ ማታነሷቸው፣ ደግሞ በደቡብ ክልልም ከዚህ በፊት የነበሩ ብዙ ጥያቄዎች ነበሩ። በተከታታይ ግጭቶች ታይተዋል። የይገባኛል ጥያቄዎች በተደጋጋሚ ሲሰሙ ቆይተዋል። እነሱን ነው እያሉ ያሉት። አዎ፣ ከወልቃይትም በፊት ከኦሮሚያም በፊት እነዚህ ሁሉ ዞሮ ዞሮ መቋጫቸው ምንድን ነው? ህገ መንግስቱ አልተከበረም። እንግዲህ ህገ መንግስት ካለ ከህገ መንግስቱ ደግሞ ተነስተው ተተንት ነው የሚዘረዘሩ ህጎች፣ መመሪያዎች፣ ደንቦች የአንድን ህዝብ መብት ያስከብራሉ ብለን ነው የምናስበው። በሰላማዊ መንገድ መብታችን እናስጠብቅ ያሉ ህዝቦች ወይንም ደግሞ የህብረተሰብ ክፍሎች መብታቸው ሲጠበቅ አልታይም። ከዛ ይልቅ ምንድን ነው ህገ መንግስቱ መንግስትን ልጓም ሊያበጅለት ሲገባ መንግስት ህገ መንግስቱን ልጓም ሊያደርገው አልቻለም። ይሄ በመሆኑ የተነሳ የሚነሳው የህገ መንግስት የመከበርና ያለመከበር ጥያቄ ነው እንጂ አይ አማራ በዚህ በኩል ኦሮሞ በዚህ በኩል ተነስቶ አይደለም ሁሉም የሚያነሱት የህገ መንግስት ጥያቄ ነው። መልካም። ይሄንን መንግስት ራሱ በተነገገው በሚተዳደርበት ህግ መመለስ ካልቻለ እንግዲህ ሁለት ነገር ነው። አንደኛ ህግ ማይዳኘው ህዝብ ካለ አመጽ መብቱ ነው፣ አማራጩም ነው። ምንም ሊሆን አይችልም። በህጋዊ መንገድ በህገ መንግስት መሰረት ጥያቄ ያነሳ ህዝብ መልሱ ጉልበት ከሆነ፣ መልሱ ሀይል ከሆነ የህዝብ አማራጭ አመጽ ሊሆን ይችላል። ይሄ አንድ ነው። ሁለተኛ ደግሞ ህገ መንግስታዊ ክለሳ ያስፈልገናል፣ ኮንስቲቲዩሽናል ሪቪዥን አት ሊስት ያስፈልገናል። በዚህ ነው የምመለከተው። መልካም አማራጮቹን ገፋ አድርገን በዝርዝር እንመለከታለን። ሰፋ ያለ ትንታኔ የሚሰጥ በቅጡ እየሆነ ያለውን ለመረዳት የሚያስችል ጥያቄ ስላቀረብ እንዲሁ ሰፋ ያለ ከተለያዩ አቅጣጫ ማየት የሚያስችል ሀሳብ ነው ያቀረቡት። ተመሳሳይ እድል ለዶክተር ዳንኤል ሰጣለሁ ቀደም ያሉትን በኦሮሚያና በሌሎች የኢትዮጵያ አካባቢዎች የተካሄዱትን ጨምሮ አሁን በቅርቡ በጎንደር አቶ አበባው ደጋግሞ እንዳነሱት የወልቃይትን ጨምሮ እየታዩ ያሉ ለውጦች ምንድን ናቸው? ምንሻውስ? ዶክተር ዳንኤል። እሺ በጣም አመሰግናለሁ። እንደው ለመጀመሪያ ያል አሁን የኢትዮጵያ ሕዝብ ጥያቄ ሁልጊዜ ዋነኛ ጥያቄዎች ሶስት ናቸው ብዬ ጀምራለሁ። አንደኛ መሬት፣ ሁለተኛ መሬት፣ ሶስተኛ መሬት ለምን ብትለኝ የኢትዮጵያ ህዝብ አገሩ መሬቱ ነው። ነጻነቱ መሬቱ ነው። ዋስትናው መሬቱ ነው። የኢትዮጵያ ታሪክ የሚነግረን ይሄ ነው። ከውጭ የሚመጡ ጠላቶች ሳይፈራ፣ እድሜ ሳይወስነው፣ ከሁሉም ዘር ተውጣቶ በደሙ በአጥንቱ አገሩን መሬቱን ነው የጠበቀው የኢትዮጵያ ህዝብ። ይሄንን ታሪክ ይሄንን ኩራት ማክስን ለንንን ማሆን በማንበብ አታገኝም የኢትዮጵያን ታሪክ ለማወቅ ለመረዳት ስትችል ብቻ ነው። ሶስት አመተ ምህረቶች ጠቅሳለሁ። አንደኛ በአስራ ዘጠኝ መቶ ስልሳ ሰባት አመተ ምህረት የመሬት አዋጅ ወጣ። ያ የመሬት አዋጅ ምን አደረገ? የኢትዮጵያን ህዝብ በሙሉ መሬቱን ቀማ። በከተማ በገጠር ድሀ ሀብታም ሳይል ሁሉንም ቀማ። የራሱን የግል የጭራሹ ሳይቀር መሬት የመንግስት ተባለ ተወሰደ። በአስራ ዘጠኝ መቶ ሰማንያ ሶስት አመተ ምህረት ይሄ አሁን ያለው መንግስት መጣ። አሁንም መሬትን ቀማውን አልመለሰም፣ የተቀማውን የመሬት ይዞታ አላካሄደም። ክፍለ ሀገር አስተዳደር የተባለውን በዘር አስተዳደር ጠቃ። ከዛ ህዝቡ ደህየ አገር ምን መሆን እንዳለበት ሊያውቅ አልቻለም። አገሩን እየጣለ ይወጣል። ወጣቱ አገር ምንድን ነው ያለ መንግስት? ወንድሜ አቶ አበባ አያሌው ምን አሉ? ህገ መንግስት፣ ህገ መንግስት የተባለው የህዝብ አይደለም። የህዝብ ህገ መንግስት አይደለም። ህዝብ አልጻፈው። አሸንፈናል ያሉ አማጽያን በውጭ ሀይሎች በመረዳት እንደ አሜሪካን አይነት በህዝቡ ላይ የፈለጋቸውን ጽፈው ይህንን ተከተል አሉ። አሁን ወደ ሁለት ሺህ ስምንት እንሄድ። ወልቃይት ጠገዴ የጎንደር ፈቃኛል፣ አመረረ፣ ተነሳ። የእኔ ወንድም ምንድን ነው አለው አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሁሉም አንድ ነው። አንድ ሀገር፣ አንድ ህዝብ፣ አንድ ሰንደቅ አላማነን አለ በቃ። ታሪክን ለመስከስ ያህል በአስራ ዘጠኝ መቶ አርባ የመጀመሪያ ወያኔ አመፀ ትክክለኛ አመት በጣም የሚደገም ምንድን ነው ያሉት ሶስት ጥያቄዎች አንደኛ ገዢያችን እግዚአብሔር ነው ሁለተኛ ሃይማኖታችን ዮሐንስ ነው ሶስተኛ ሰንደቅ ዓላማችን ኢትዮጵያ ነች ራሳችንን እናስተዳድራለን ይሄኛው ወያኔ በፍጹም ግንኙነት የለውም ከትግራይ ህዝብ ጥያቄ ጋር የጎንደር ህዝብ ያነሳው ከዚህ በፊት እንዳልኩት በአስራ ዘጠኝ መቶ እንግዲህ የዛሬ ሰባ አመት ገደማ የትግራይ ህዝብ እንዳነሳው ነው። አሁን ወደ ወልቃይት እንመለስ፣ ወደ ጠገዴ። እዚህ ላይ በዚህ አካባቢ የሚኖሩ ትግሬዎች፣ ጎንደሬዎች፣ ሌሎችም አትኩረን ተመልክተን እንደሆነ አንድ መሪ ምንድን ነው አሉት። በሰልፍ ላይ በአማርኛ እንናገራለን ስንናገር ኖረናል፣ በትግርኛ ስንናገር ኖረናል፣ በአረብኛ ስንናገር ኖረናል። ለምንድን ነው ትግርኛ ተናገሩ የምትሉን? አብረን ነው የኖርነው፣ ተዋልደናል፣ አብረን ተጋድለናል፣ አብረን ሰርተናል። በነገራችን ላይ ከዚህ ተሻግሮ የትግራይ ሕዝብ ለምንድን ነው ወደ ጎንደር የገባው? ስራ ብለጋ ከጥንት ጀምሮ እዛ ሰፈረ ኖረ። በደቡብ ኢትዮጵያ ብትሄድ ይሄንን ታያለህ። ይሄ ነው የስር መሰረቱ። ጥያቄዎች ሰፋ ሊሉ ይችላሉ። ባጫጭሩ ወደሚመለሱ ትኩረት ወደሚነሳባቸው ጭብጦች ከመሻገሬ በፊት አስተያየት ሰጥተዋል። ዶክተር ዳንኤል አቶ አበባው ህገ መንግስታዊ የማንነት ጥያቄ ነው መሰረቱ ላሉት ህገ መንግስት የተጻፈው በገዢ ኃይል ነው እና ህዝብ አልጻፈውም ብለዋል። በመሰረቱ በማን ይጻፋል? እንዴት ይጻፋል? እንዴት ነው በህዝብ ይጻፋል የሚለው አስተሳሰብስ ተጨባጭ የሚሆነው ሊጻፍ ነው። ጥሩ ጥያቄ ነው። ሊጻፍ እኮ ነው። ህዝብ እኮ አሁን ተነስቶ እጽፍ አለሁኝ ወይ የህወሀት አስተዳደር አልፈልግም፣ ቁጭ ብዬ እነጋገራለሁ እኮ ነው የሚለው። ትግራይን ህዝብ ቁጭ ይላል፣ ሸዋም ቁጭ ይላል፣ ጎጃምን ቁጭ ይላል፣ ወለጋ ቁጭ ይላል፣ ባህሌ ቁጭ ይላል። ህዝቡ ይቀመጣል። ያው ቃል ህዝቡ እኮ እንመራለን ከሚሉት በእውነቱ በብዙ እጥፍ ልቆ የሄደ ነው። ድሃ ቢሆንም ክሩ ህዝብ ነው። ይሉኝታ አለው፣ ፈሪሃ እግዚአብሔር አለው። አብሮ ኖረዋል እርስ በርሱ ተጋብቶ ተከባብሮ ተካፍሎ ኖሯል። የተቀረው አለም ወደ ደረሰበት ዲሞክራሲ መሄድ ይችላል። የእኛ ስራ በተለይ ተማርን የምንል ሰዎች ይህንን ህዝብ ተቀምጦ እንዲነጋገር ከእኛ ይበልጥ መናገር ይችላል። በነገራችን ላይ መደማመጥ ይችላል። ይህንን የጠየቀው ህዝቡ፣ አድምጡን፣ አትሰሩን፣ አትተኩሱን አሁ አትተኩሱብን፣ አትግደሉን አሁን በእውነቱ በዚህ በቪዲዮ ላይ የምናየው ያስጠቅቃል። እንዴት ነው የሰው ልጅ በዱላ እንደዚህ የሚደበደበው? አዲስ አበባ ውስጥ አዲስ አበባ በሙሉ እስር ቤት ነው። አዲስ አበባ ምንም ማድረግ አልችልም። ጎንደር ነው አሁን የተነሳው። አንድ ህዝብ ነው ቆርጦ ተነስቷል። ጎጃም እንደዚሁ እና ተሰብስቦ መጽሐፍ ይችላል መልካም የህዝብ ድምጽ አልተካተተም ነው ያሉት። ለአቶ አበባ በዚሁ ርዕስ ላይ እድል መስጠት ስላለብኝ ነው፣ የህገ መንግስት ጉዳይ ተነስቷልና በአጭሩ ግን በሁለት ቃል የሚመልሱልኝ ዶክተር ዳንኤል፣ ይሄው ራሱ ያለው ህገ መንግስት እንኳን ሌሎች ጥያቄዎች የሚያነሱ ወገኖች እንዳል ሆነው በአግባቡ በተግባር መዋል ያልቻለው መንግስት ራሱ ነው የሚለው ጥያቄ ለአመታት ሲነሳ ቆይቷል። በተቃዋሚ ወገኖችም ሆነ ህገ መንግስቱን ጥሷል የሚል ክስ ነው በመንግስቱ በራሱ ላይ የሚቀርበውና ከዛ አንጻርስ ሌላ ህገ መንግስት የሌሎች ድምፅ የተካተተበት መጽሐፍ አንድ ነገር ነው ያለው፣ አለመከበሩስ አቶ አበባው እንደሚሉት አየ እዚህ ላይ በጣም መጠንቀቅ አለብን። አቶ አሉላ አንድ ምሳሌ ልስጥ። በግራጫ መቶ በዩሮፒያን አቆጣጠር ዘጠና ሶስት እና ዘጠና አራት ደቡብ አፍሪካ ነበርኩ እኔ። በዛን ሰዓት ጎበዙ ኔልሰን ማንዴላ ብቻቸውን ከዲክለርክ መንግስት ጋር ውይይት ያካሂዱ ነበር። የተባበሩት መንግስታት ውስጥ በሚሰሩ ሰው አማካኝነት ነው የሄድኩት። ምንድን ነው የመጨመሪያ ጥያቄያቸው? ኔልሰን ማንዴላ በነገር ላይ ይህንም የጻፍኩት አለ። እዛ እኔ ዌብሳይት ውስጥ አለ፣ ኢትዮ ሚዲያም ላይ ያለው ኢትዮጵያን ይህንን እንዲከተሉ እንዲማሩ ከኔልሰን ማንዴላ ምንድን ነው ያሉት? በእናንተ ህገ መንግስት እነ ዲክለርክ ምን አሉ? ተወዳደሩ፣ ግቡና ኤኤንሲ የተቀረችትን ሁሉ በምርጫ ተወዳደሩ አሉ። ያልሰማን፣ አልነበሩም እናንተ በጻፋችሁት ህገ መንግስት፣ የእኛ መወዳደር ምንም ውጤት አያመጣም። ሁላችንም ተሰብስበን እንጻፈውና የሁሉንም ጥቅም የሚወክል ህገ መንግስት ሲወጣ ያን ጊዜ ነው መወዳደር የምንችለው አሉ። ሁሉም ተባብሮ አዲስ ህገ መንግስት ተጻፈ። ብዙ ጊዜ የፈጀ በእውነቱ በጥልቅነቱ ከአሜሪካን ከኢሮፓውያን ሀገሮች የላቀ ህገ መንግስት ነው የወጣው የደቡብ አፍሪካ ህገ መንግስት። ህገ መንግስቱ የሚለውን እንኳን አላከበራችሁም ማለት የአቅም ማለት ነው። ህገ መንግስቱ ምንም ነገር ሊያደርግ አይችልም። አንዱ አንቀጽ አንዱን ይጨፈልቃል። መልካም ይሄ ራሱን ችሎ በስፋት የህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት። ታዲያ ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋልና፣ አቶ አበባው አያሌው ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ? እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ በእርግጥ ብዙ ነገር አለው ግን ደግሞ ህገ መንግስት ነውና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከ ገበር እስከ ኖርን ድረስ ደግሞ ይሄ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዢ ሆኖ፣ ግን መንግስት ለህገ መንግስቱ ማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው። እና ትልቁ ነገር ምንድን ነው? ህገ መንግስት ብለን ከተቀበልን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ፣ ዜጋው ህገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ እንዲሆነ እንዲሆነ የሚለውን ነገር ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት። አንደኛ ህገ መንግስቱ ችግር አለበት ዶክተር እንደሚሉት ይሄ አሜሪካም አረቀቀው ምንም አላረቀቀው፣ እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን፣ ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። ራሱ ፕሪያምብሩ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳ ስናነሳው ማለት ነው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው። የተከበራቸው አድማጮች፣ በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት በመገምገም ሁነኛ የመፍትሄ አማራጭ ለመፈንጠቅ የታለመው ውይይት አልተቋጨም። ተከታዩ በነገው ምሽት ይቀርባል። አሁን